የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ዕለቱ ቅዳሜ ሐምሌ 6 2016 ዓ ም ከአሜሪካ ድምፅ ከአሁን 3 ሰዓት እስከ 4 ሰዓት የሚቆየውን ፕሮግራማችንን ይዘን ቀርበናል። የአክብሮት ሰላምታችን ይድረሳችሁ። አስተናጋጃችሁ ቆንጅ ይታየ ነኝ። ዛሬ ምሽት አከራካሪዎቹ የኢሚግሬሽንና የዜግነት አገልግሎት አዋጅ ማሻሻያው ረቂቅ አዋጅ ና። የንብረት ማስመለስ አዋጁ ከዜና በኋላ የሚቀርበው ዘገባ ትኩረት ይሆናሉ። በግጭት ምክንያት ትምህርት ያቋረጡ ህፃናትን ከኩዮቻቸው ወደ ኋላ እንዳይቀሩ ለማድረግ የሚሰራው ደሎሜናስ ፈንድ የተባለው ተቋም ስራዎችን የሚመለከት ቅንብርም ይኖረናል። በማህበራዊ ትስስር መድረኮች በተለይም በዩቲዩብ እና በቲክቶክ የሚቀርቡ ይዘቶች ዙሪያ የሚሰሙትን ቅሬታዎች የሚመለከት ከባለሙያዎች ጋር የተደረገ ውይይትም ይዘናል። በቀሪው ጊዜ ደግሞ በመደበኛው የቅዳሜ ፕሮግራም በሙዚቃ ቃና እናማሻችሁና አራት ሰዓት ሲሆን እንሰናበታለን። ለሁሉም አብራችሁን እንድታመሹ በትህትና ልጋብዝ። ከዓለም ዙሪያ የተጠናቀሩ ዜናዎችን ይሆናል የምናስቀድመው። መልካም ምሽት። ጤናስጥልኝ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የሱዳን ተፋላሚዎች የተኩስ አቁም ለማድረግ እየተደራደሩ ነው። የመንግስታቱ ድርጅት በትላንትናው ዕለት ባወጣው መግለጫ ሁለቱ የሱዳን ተፋላሚ ቡድኖች በጄኔቫ ሚሊዮኖችን ባፈናቀለው ግጭት የሲቪሎችን ደህንነት ለማስጠበቅ የእርዳታ አቅርቦትን ተደራሽ እንዲሆን ለማድረግና በተኩስ አቆም ዙሪያ ለሁለተኛው ቀን መወያየታቸውን አስታውቋል። ውይይቱ ሐሙስ ዕለት ቋጥኝ በሚያክል ተግዳሮት ተጀምሯል ያሉት የመንግስታቱ ድርጅት የጄኔቫ ቃል አቀባይ አሌሳንድራ ቬሉቺ በዕለቱ ከሁለቱ ተወያዮች መካከል የአንደኛው ወገን ተወካይ ሳይገኙ መቅረታቸውን ገልጸዋል። ይሁን እንጂ የትኛው ወገን ሳይገኝ እንደቀረ ከመናገር ተቆጥበዋል። ቃል አቀባዩ ሁለቱ አካላት መወያየታቸውን ማረጋገጥ ሻለው ያሉ ሲሆን የትኛው ተፋላ ተቃዋሚ ፓርቲ በስፍራው ሳይገኝ እንደቀረ ዝርዝሩን ግን ልሰጣቸው አልችልም። ልነግራቸው የምችለው ነገር በዛሬው ዕለት ውይይቱ መቀጠሉ ነው ሲሉ ትላንት አርብ ዕለት ተናግረዋል። የሱዳን የሁለት ወገን ተወካዮች በአካል ተገናኝተው ከመወያየት ይልቅም ፕሮክሲሚቲ ቶክ ተብሎ በሚጠራውና ሁለቱ ተወካዮች በተለያዩ ስፍራዎች ሆነው የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የግል ልዑክ የሆኑት ራምቴን ላማምራ በሁለቱ መካከል እየተመላለሱ በማወያየት ላይ መሆናቸውን ገልጸዋል። ቬሉቺ አክለውም ከ15 ወራት ደም አፋሳሽ ጦርነት በኋላ ድርድሩ በአንድ ቀን መዘግየቱ እምብዛም መሰረታዊ ጉዳይ አይደለም ብለዋል። በሱዳን ጦርነቱ ከጀመረበት ከሚያዚያ 2015 ዓ ም አንስቶ 190 ሰዎች ሲሞቱ 330 ሰዎች ጉዳት እንደደረሰባቸው የመንግስታቱ ድርጅት ሪፖርት አመላክቷል። የቅርብ ጊዜ ሪፖርት ቶችም 1ራ2 ሪፖርቶችም 12.7 ሚሊዮን ሰዎች መፈናቀላቸውና ሌሎች 10.5 ሚሊዮን ሰዎች በሀገሪቱ ውስጥ መቅረታቸውን እንዲሁም 2.2 ሚሊዮን ሰዎችም በአምስት የጎረቤት ሀገራት በስደት ላይ እንደሚገኙ አመላክተዋል። የመንግስታቱ ድርጅት ቃል አቀባይ ቬሉቺ ድርድሩ እስከ መቼ ድረስ እንደሚዘልቅ ግልጽ አይደለም ሲሉም አክለዋል። ፕሬዚዳንት ካጋሜ ለአራተኛ ዙር እየተንደረደሩ ነው። በሩዋንዳ ከጎርጎሩ ሲያኑ ሁለት ሺ አንስቶ ሀገሪቱን ሲመሩ የቆዩት ፕሬዚዳንት ፖል ካጋሜ በመጪው ሰኞ እንደሚያሸንፉ ቢጠበቅም ሶስት እጩዎች ግን እየተወዳደሩ ነው። ካጋሜ በቅርቡ ባደረጉት የምረጡ እንቅስቀሳ ደጋፊዎቻቸውን ብዙ ነገር ቢያደርጉም በድጋሚ ከተመረጡ ግን ሌሎች ተጨማሪ ሊሰሯቸው የሚችሏቸው ነገሮች መኖራቸውን ተናግረዋል። ካጋሜ በኪኒዮ ሩዋንዳ ባደረጉት ንግግር እኛ መንገዶች፣ ኤሌክትሪክና በርካታ መሰረተ ልማቶች አሉን ያሉ ሲሆን አያይዘውም ነገር ግን ከመጪው ሰኞ ሐምሌ 8 2016 ምርጫ አንስቶ በእናንተ እርዳታ አሁንም የበለጠ ማሳካት እንፈልጋለን ብለዋል። የ66 ዓመቱ የሩዋንዳ የአርበኞች ግንባር መሪ ፖል ካጋሜ የአሁኑ ምርጫም በቀላሉ እንደሚያሸንፉ ይጠበቃል። ይሁን እንጂ ተቺዎች ይሄ ሊሆን የቻለው ፕሬዝዳንቱ ተቃውሞዎችን በማፈናቸውና በጉልበት በመግዛታቸው ነው ይላሉ። አድማጮች፣ ይህ ዜና እየተላለፈ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። እስራኤል የሐማስ ወታደራዊ ኃላፊን በጥቃቱ ኢላማ አድርጌያለሁ አለች። የእስራኤል ጦር የሬዲዮ መገናኛ በካህን ዩኒስ ና በጋዛ የተፈጸሙት ወታደራዊ ጥቃቶች የሐማስ ወታደራዊ ኃላፊ ላይ እያነጣጠሩ ናቸው አለ። በጥቃቱ ሀያ ፍልስጤማውያን ሕይወታቸው ማለፉን የሰርጡ የጤና ሚኒስቴር አስታውቋል። የሰራዊቱ የሬዲዮ መገናኛ ክፍል አክሎ የሐማስ ወታደራዊ ኃላፊ ሞሐመድ ዴፍ መሞቱ ግልጽ አይደለም ሲልም አስታውቋል። የእስራኤል የጦር ሰራዊት ሪፖርቱን እየተመለከትኩ ነው ያለ ሲሆን፣ በአንጻሩ የጋዛ የጤና ሚኒስቴር ሀያ ግለሰቦች ሲሞቱ በተጨማሪም ዘጠና ሰዎች መቁሰላቸውን በመግለጫው አስታውቋል። ይሁን እንጂ መግለጫ ወደ ሌሎች ሆስፒታሎች የሄዱ ሰዎችን አሀዝ አላካተተም። በሐማስ የሚመራ አንድ መገናኛ ብዙሀን በጥቃቱ ጉዳት የደረሰባቸውና የሞቱት ሰዎች ሲቪል የአደጋ ጊዜ ሰራተኞችን ጨምሮ በትንሹ መቶ ይደርሳሉ ሲሉ ዘግቧል። ከፍተኛ የሐማስ ሹማምንቶች መሐመድ ዴፍ በሕይወት ይኑር አይኑር እስካሁን ድረስ አላስታውቁም። በጥቅምት ወር ላይ በሐማስ ታጣቂ ቡድን የተመራና 1200 ሰዎችን ገሎ 250 ሰዎችን ያገተው የሐማስ ተልእኮ በኋላ እስራኤል እያካሄደችው ባለው የመልሶ ማጥቃት እስካሁን ድረስ 38 ሺህ ፍልስጤማውያን ህይወታቸው ማለፉን የጋዛ የጤና ቢሮ ባለስልጣናት አስታውቋል። በመጨረሻም በሩሲያና በዩክሬን የድሮን ጥቃት ልውውጥ የሩሲያ የነዳጅ ማከማቻ ነደደ። በሩሲያ ደቡብ ምዕራባዊ ሮስቶቭ ክልል ዛሬ ቅዳሜ ጠዋት ዩክሬን በረዥም ርቀት ትወንጫፊ በፈጸመችው የድሮን ጥቃት የነዳጅ ዘይት ማከማቻ በእሳት መያያዙን የአካባቢው ባለስልጣናት ገልጸዋል። ባለፉት ጥቂት ወራት ዩክሬን የክሬምሊንን የጦር አቅም ለማዳከም በሩሲያ የነዳጅ ዘይት ማከማቻዎች ላይ የምታደርገ የሚያደርጋቸውን የአየር ጥቃቶች አጠናክራለች። የሞስኮ የጦር ሰራዊት በምስራቃዊ ዩክሬን ያለው ጥቃት መጨመሩን ተከትሎ በጦርነቱ ሶስተኛ ዓመት የመሳሪያ እጥረት አጋጥሞታል። ይህም የሩሲያ ወታደሮችን ለጥቃት አጋልጧል። የሮስቶቭ ክልል ሀገረ ገዥ ቫስሊ ጎሎቤቭ የድሮን ጥቃቱ እስከ ሁለት መቶ ሜትር ርቀት የተጓዘ የእሳት ነበልባል አስነስቷል ብለዋል። እሳቱ መነሳቱ ከተገለጸ ከአምስት ሰዓታት በኋላም መጥፋቱንም ጨምሮ አስታውቀዋል። አድማጮች ለምሽቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ የዓለም ዜናዎቹን አደመጥን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ቅዳሜ ሐምሌ ስድስት ምሽት ፕሮግራማችንን ነው ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ ዝግጅታችንን በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ብላችሁ ብትገቡ በቀጥታ ልታደምጡ ትችላላችሁ። መግቢያው ላይ ጠቀስ ወዳደረግኳቸው ለምሽቱ የተሰናዱ ዘገባዎች ልለፍ። በቅርብ ሳምንታት ውስጥ የነባር ሕግ ማሻሻያዎችና አዳዲስ የሕግ ረቂቆች በተከታተሉባት በኢትዮጵያ በተለይ ሁለቱ የክርክር መነሾ ሆነዋል። የመጀመሪያው የኢሚግሬሽን እና ዜግነት አገልግሎት አዋጅ ቁጥር 354 እዝባር 95ን ለማሻሻል የቀረበው ረቂቅ አዋጅ ሲሆን ሁለተኛው ደግሞ የንብረት ማስመለስ አዋጅ ይባላል። ህግ አርቃቂዎች ህጎች እየተስፋፉ ያሉ ወንጀሎችን ለመከላከል እንዲሁም ኢትዮጵያን ከዓለም አቀፍ አሰራር ጋር ለማቀራረብ የተወጠኑ መሆናቸውን ቢናገሩም የሰብአዊ መብት ተሟጋቾችና የህግ ባለሙያዎች ግን ህጎቹ በቂ ውይይት ያልተደረገባቸው፣ መሰረታዊ ሰብአዊ መብቶች ላይ ጫና የሚያሳድሩ መሆናቸውን በማንሳት ይከራከራሉ። ሀብታሙ ስዩም በጉዳዩ ላይ ቀጣዩን ዘገባ አሰናድቷል። በቅርብ ሳምንታት ውስጥ የነባር ህግ ማሻሻዮችና አዳዲስ ህግ ረቂቆች በተከታተሉባት ኢትዮጵያ በተለይ ሁለቱ የክርክር መነሾ ሆኗል። የመጀመሪያው የኢሚግሬሽንና ዜግነት አገልግሎት አዋጅ ቁጥር 354 ህዝባር 95ን ለማሻሻል የቀረበው ረቂቅ አዋጅ ነው። በዚህ ማሻሻያ አዋጅ ላይ አንድ ሰው ከሀገር እንዳይወጣ ሊታገድ በሚችልበት አግባብ ዙሪያ ቀጣዩ አንቀጽ ተካትተዋል። የሚተላለፈው በፍርድ ቤት ብቻ ነበረ ነገር ግን አሁንም በተግባር ከገጠሙ ችግሮች በመነሳት በብሔራዊ ጥቅም ላይ ወይም ደህንነት ላይ ሊቀለበስ የማይችል ግልጽና ድርስ የሆነ ከፍተኛ ጉዳት የሚያደርስ ሁኔታ በሚኖርበት ወቅት ይሄው መረጃ ከብሔራዊ መረጃ ደህንነት ሊሆን ይችላል፣ ከኢንሳ ሊሆን ይችላል፣ ከፖሊስ ሊሆን ይችላል፣ ከፋይናንስ ደህንነት ሊሆን ይችላል። ለተቋሙ ሲደርሰው የተቋሙ ዋና ዳይሬክተር ማንኛውም ሰው ከሀገር እንዳይወጣ ማገድ የሚችልበትን አንቀጽ የተካተተበት ነው። አቶ አምሃ መኮንን ረቂቁ አዋጅ የአስፈጻሚውን አካል ስልጣን ከተገቢው በላይ የሚያጠናክር በአንጻሩ የዳኝነት አካሉን ሚና ዝቅ የሚያደርግ መሆኑን ጠቅሶ ስጋቱን በይፋ ያጋራው የህግ ባለሙያዎች ለ ሰባዊ መብቶች ተቋም ኃላፊ ናቸው። መከራከሪያቸውን እንስማ። እስከዛሬ ድረስ ብሔራዊ ጥቅምና ደህንነት ላይ አደጋ ሊፈጥሩ ይችላሉ ተብለው የሚታሰቡ ግለሰቦች ከሀገር እንዳይወጡ የእግድ ትእዛዝ ሲሰጥ የነበረው ፍርድ ቤትና ፍርድ ቤት ብቻ ነው። የኢሚግሬሽንና ዜግነት አገልግሎት ዋና ኃላፊ የመንቀሳቀስ መብትን እንዲገድብ ስልጣን ሲሰጠው መልሶ ያው አካል ነው እንደገና እንዲያግድ እየተሰጠ ያለው ስልጣን ከሀገር እንዲያወጣ ይሄ ግን መታየት በገለልተኛ ጋር መታየት ነበረበት። ለምሳሌ መንቀሳቀስ መብቱ ማገድ ምክንያት የሆነው ነገር እውነት ተፈጥሮ አለ አስፈላጊ ነው ወይ? አሳማኝ ምክንያት ነው ወይ? እውነትም ሀገርን ጥቅም የሚጎዳ ሁኔታ ነው ወይ የተፈጠረው? የታገደ ለምን ያህል ጊዜ ነው የታገደው? በእግዱ ምክንያት እግድ የተደረሰበት ሰው በኋላ ላይ ንጹህ ሆኖ የሚገኝ የደረሰበት ጉዳት ምን አይነት መፍትሄዎች አሉት? የመሳሰሉትን ሁሉ አይቶ ሊወስን የሚገባው የዳኝነት ገለልተኛ የሆነው የፍርድ ቤት ተቋም ሆኖ ሳለ አስፈጻሚው አካል እንዲህ አይነት ስልጣን መስጠት እንደተባለው በመግለጫችን ላይ የአስፈጻሚውን አካል አቅም ጉልበት የሚያጠናክር ነው። በሌላ ሁኔታ ደግሞ ለፍርድ ቤት የከሰጠውን ስልጣን በተወሰነ ደረጃ የመቀነስ ውጤት አለው የሚል ነው። ለህገ መንግስታዊ ህግና መንግስታዊ አስተዳደር ጉዳዮች ተንታኙና የህግ ባለሙያው አቶ እንዳልካቸው ገረመው። የዜጎች የመንቀሳቀስ መብት ቁልፍ ከሚባሉ ህገ መንግስታዊ መብቶች መካከል አንዱ ነው። የዜጎች መሰረታዊ መብትና ነጻነት ህገ መንግስት ውስጥ ልዩ ስፍራ አለው። ከነዚህ መካከል እንግዲህ አንዱ የመዘዋወር ነፃነት ወይም የመንቀሳቀስ መብት የምንለው ነው። መሰረታዊ መብት ነው። ለሌሎች መብቶችን ማፈጻጸም ትልቅ ኢምፓክት ስላለው ዜጎች በመረጡት ቦታ በመረጡት ሰዓት እንደ ፈቃዳቸው የመዘዋወር መብታቸው ህገ መንግስታዊ ጥበቃ አለው። በቀደሙት ዓመታት ይህ መብት በአስፈጻሚው አካል ሲጣስ መቆየቱን ለማሳየት የፖለቲካ ተቀናቃኞችና የሰብአዊ መብት ተሟጋሾች በአስፈጻሚው አካል ከአገር እንዳይወጡ መታገዳቸውን በማንሳት ተደጋጋሚ አቤቱታ ሲያሰሙ እንደነበረ የሚያስታውሱት አቶ እንዳልካቸው አዲሱ ረቂቅ ተጨማሪ የህገ መንግስታዊ መብቶች ጥሰትን እንዳያባበስ ስጋት አላቸው። አርቢትረሪ በሆነ መንገድ ወይም በዚያ ፈቀደ ሁኔታ አስፈጻሚ መስሪያ ቤት የተለያዩ የፖለቲካ ማጥቂያም መሳሪያ ስለሆነ ነገር የፖለቲካ ተቃዋሚዎችን ወይም ሌሎች ታዋቂ ግለሰቦችን የመንቀሳቀስ መብታቸው ላይ የሚደረግ አላግባብ የሚደረግ ገደብን በተለያዩ ጊዜዎች ስንሰማቸው ከርመናል። ይህ ግን ህገወጡን ተግባር አሁን ህጋዊ የማድረግ አዝማሚያ በጣም አደገኛ ነው። አደገኛነቱ ከምንድን ነው? ቢያንስ ቢያንስ በፊት እንደዚህ ህገወጥ በሆነ መንገድ ሲደረግ አርቢትራሪ የሆነ ዜጎች ከሀገር እንዳይወጡ የመንቀሳቀስ መብታቸው ላይ ገደብ ሲጣልባቸው ቢያንስ ፍርድ ቤት ሄደ አቤት ይላሉ። ፍርድ ቤትም ቀደም ያነሷቸውን መስፈርቶች ከግምት ውስጥ በማስገባት ፈፃሚ መስሪያ ቤት እርምት እንዲወስድም መቶ ተጠያቂ እንዲሆንም ትእዛዝ ሊሰጥ የሚችልበት ህጋዊ አግባብ ነበረው። አሁን ይህንኑ ነው ጠቅላላ የሚያነሳው ማለት ነው። ይሄ ኦስተር ክሎዝ የምንለው ነው። ምንድን ነው የፍርድ ቤትን የዳኝነትን ስልጣን ነው ሙሉ ለሙሉ አንስቶ ለአስፈጣሚ መስሪያ ቤት ነው። ረቂቅ አዋጁ በቅርቡ በህዝብ ተወካዮች ምክር ቤት የህግና ፍትህ ቋሚ ኮሚቴ ቀርቦ ውይይት በተደረገበት ወቅት የአንቀጹ ፋይዳና አተገባበርን በተመለከተ አስፈላጊው ጥንቃቄ ስለመደረጉ ለማስረዳት ቀጣዩ ማብራሪያ ተሰጥተዋል። እዚህ ላይ በጣም ሊሰመርበት የሚገባው ይሄ በማንኛውም ሁኔታ ተቋሙ ተነስቶ ማገድ የሚችልበትን እድል የፈጠረ መስሎ እንዳይወሰድ በጣም ለማሳሰብ እንወዳለን። ምክንያቱም እዚህ ላይ አንቀጹ እነዚህን ሪኳየርመንቶች በጋራ ሲያሟላ ብቻ ተግባራዊ ሊሆን እንደሚችል ከግንዛቤ መግባት አለበት። የደህንነት ስጋት መኖር አለበት። የመጣው አደጋ ሊቀለበስ የማይችል መሆኑ በደንብ መረጋገጥ አለበት። ግልጽ የአደጋ መጋረጡ አገር ላይ መታወቅ አለበት። ከዛም በላይ ድርስ የሆነ አደጋ መሆን አለበት። ኤሚነንት የሆነ ዴንጀር መሆን አለበት። ይሄ ሁሉ ኮሚሌቲቭሊ ሲሟላ ብቻ እግድ በዋና ዳይሬክተሩ የሚተላለፍ መሆኑ በግምት እንዲገባ ያስፈልጋል ማለት ነው። የኢሚግሬሽን እና ዜግነት አገልግሎትን አዋጅ ለማሻሻል የቀረበው ረቂቅ በቅርቡ ጸድቆ፣ ኢትዮጵያ ከምትተዳደርባቸው ሕጎች መካከል አንዱ ሆኗል። ይጸድቅ ዘንድ ህግ አርቃቂዎች ለውይይት ወደ መሩት ሌላኛው አከራካሪ ህግ እንሻገር። ይህ ደግሞ የንብረት ማስመለስ አዋጅ የሚል መጠሪያ ያለው። የህግ ባለሙያዎች ለሰብአዊ መብቶች የተባለው ተቋም ኃላፊ አቶ አማሃ መኮንን ረቂቁ ህግ በዜጎች መሠረታዊ መብቶች አከባበር ላይ የደቀነውን ስጋት አሳሳቢነት ያነሳሉ። ይሄም አዋጅ እንደዚሁ አንደኛ በጥፋተኝነት ላይ ያልተመሰረተ የንብረት መውረስ ድንጋጌን ይዞ መጥቷል። እንደዚሁ የአስፈፃሚ አካል በተለይ ፍትህ ሚኒስትሩ ለተወሰነ በተቀመጡ ኮንዲሽኖች ውስጥ ቢሆን ለተወሰኑ ቀናት ንብረት ሊያግድ እንደሚችል ስልጣን ይሰጥበት ሁኔታ አለ። እንደገና የዚሁ አዋጅ የተወሰኑ ድንጋጌዎች ወደ አስር አመት ያህል ወደ ኋላ ተመልሰው ሊሰሩ እንደሚችሉ የተመለከተ የሚመለከት ድንጋጌ አለ። ኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው ረቂቁ ከኢትዮጵያ ህገ መንግስታዊ ድንጋጌዎች ጋር የማይጣረስ መሆኑን ለማስረዳት በቅርቡ በነበረ ማስገንዘቢያ መድረክ ላይ ቀጣዩም ብለዋል። አንቀጽ 22 የህገ መንግስቱ ርዕሱ የሚለው የወንጀል ህግ ወደኋላ ተመልሶ የማይሰራ ስለመሆኑ ይላል። ንዑስ አንቀጽ አንድ ማንኛውም ሰው የወንጀል ክስ ሲቀርብበት ይላል። አሁን በረቂቁ ክፍል ሁለት መሰረት ምንጩ ያልታወቀ ንብረት አለው የተባለ ሰው ላይ የሚቀርበው ክስ የወንጀል ክስ አይደለም፣ የፍትሐ ብሔር ክስ ነው። ስለዚህ ይሄ ይሄንን የህገ መንግስት ድንጋጌ የሚጥስ አይደለም። የንብረት ማስመለስ አዋጅ በህግ አውጪ ምክር ቤቱ አባላትም ዘንድ ሳይቀር ዓላማውና ግቡ ጥያቄ ማጫሩን ተከትለው የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ስለ አስፈላጊነቱና ዓላማው ቀጣዩን ማለታቸው ይታወሳል። ከፍተኛ ሀብት የሚያንቀሳቀስ ሰው ከየት እንዳመጣው ማስረጃ ማቅረብ አለበት ብለን ተወያይተን ህግ ስናወጣ ከውጭ አስር ዶላር ለላኩ ቤታ ሳያበር ለላኩ ሰዎች እነሱን ለመቅጣት ተብሎ ነው አይደለም። ሌቦች አሉ፣ እነዛን ሌቦች በህግ ለመጠየቅ ግን፣ ድሮ የነበረው አካውንት ይታይ ነው። ጸረ ሙስና የሚመዘገበ እኮ አካውንት ነው። አሁን ቀረሱ ፋሽን። በቅርብ ጊዜያት ውስጥ የሚወጡ ህጎች የክርክር መነሻ ሲሆኑ የመጀመሪያው አይደለም። ህጎቹ በጥድፊያና ካለበቂ ውይይት ወደ ፓርላማ እየተመሩና እየጸደቁ ስለመሆናቸው የሚከራከሩ ጥቂት አይደሉም። አቶ ቴዎድሮስ ጌታቸው የአፍሪካ ጠበቆች ማህበራት ህብረት ምክትል ፕሬዚደንትና የኢትዮጵያ ፌዴራል ጠበቆች ማህበር ተቀዳሚ ፕሬዚደንት ናቸው። በኢትዮጵያውያን የቀን ተቀን ህይወት ላይ በቀጥታም ሆኖ በተዘዋዋሪ የሚኖራቸውን ውጤት ከግምት አስገብተው ባለድርሻ አካላትን ማወያየትና ማነጋገር የህዝብ ሀሳብና አስተያየት ያለውን ፋይዳ ያነሳሉ። ቆሽ ማህበር ካሉት በሀገሪቱ ውስጥ ሚና ምን ያላቸው ጠንካራ የሙያ ማህበራት ጋር ምክክር መደረግ ይኖርበታል። እነሱም ሀሳባቸው ሊሰማ ይገባል። የተለያዩ የህብረተሰብ ክፍሎች ቁድቢ፣ ሲቪል ሶሳይቲ፣ ሚዲያው በደንብ ለትችት ይቀርባል። ሁሉም ህግ በዚህ ሂደት እንዲያልፍ ነው የሚፈል ለዛ ነው ፐብሊክ ሂሪንጉም አስፈላጊ የሚሆነው ለዛ ነው ጠቃሚ የሚሆነውም ለዛ ነው። ስለዚህ እንደመጣ እንዲያልፍ አይጠበቅም። እኛ ከፍተኛ ሙግት እንዲኖር፣ ጭቅጭቅ እንዲኖርበት እና ጤናማ የሆነ ሙግት መርህን መሰረት ያደረገ ክርክሮች፣ አስተያየቶች እንዲካተቱበት ይጠበቃል። ስለዚህ እንዲሆኑ ቢረቀቅ እንኳን በሂደት ሌሎች አስተያየቶች ተካተው መታየት ይኖርባቸዋል። ታይተውም ተገቢ ማስተካከያ እንዲደረግባቸው ጫና ማድረግ ተገቢ ነው ማለት ነው። አቶ ቴዎድሮስ በሰው ልጆች መሰረታዊ መብቶች ላይ ገደብ የሚጥሉ ህጎች በሚወጡበት ጊዜ የአስፈጻሚውን አካል ስልጣን ከማሳደግ ባሻገር የተጠያቂነት አግባብንም ማደርጀት አስፈላጊ መሆኑን ይከራከራሉ። ቀደም እየጠቀስኩት ስልጣነ ባደገ ቁጥር ተጠያቂነትም እኩል ጎን ለጎን እንዲያድግ ይጠበቃል። አንድ ሰው ጥሶ ቢገኝ፣ አንድ የፖሊስ ባልደረባ ሊሆን ይችላል፣ የአቃቢ ህግ ተቋም ወይ የፍርድ ቤት ጥሶ ቢገኝ፣ ያንን ጥሶ ጉዳት ደርሶ ቢገኝ ከፍተኛ ተጠያቂነትን እንደሚከተል የሚያረጋግጥ ስርአት መፍጠር ይኖርብናል። እዛው ህጉ ውስጥ ማለት ነው መካተት ይኖርበታል። በተመሳሳይ ተቋማቱ ይሄን ሊጥሱ የማይችሉበት የሙያ ብቃትና የስራ አግባር ደረጃ ላይ መገኘት ይጠበቅባቸዋል። ተቋሙ አይነት ናሽናሊዝም በጣም መስፈልጠን መስፈን ይኖርበታል። ተቋማቱ ጠንካራና ገለልተኛ የፖሊስ ተቋም፣ ጠንካራና ነፃ ፍርድ ቤት፣ ጠንካራና ነፃ አቃቤ ህግ ተቋም እነዚህ ሁሉ እንደ ቀድሞ ሁኔታ ያህልም ማለት ነው። እንዲህ ያሉ ህጎች ሲሰጡ ዝም ብሎ ስልጣን አይሰጥም። ስልጣን ዝም ብሎ አይጨመርም። እኩል ተጠያቂነት፣ እኩል ተቋማዊ እድገት ጎን ለጎን መታየት ይኖሩባቸዋል። ሀገራት ነባራዊ ሁኔታዎችን እያዩ አዳዲስ ህጎችና ማሻሻዎችን ማውጣታቸው የተለመደ አሰራር መሆኑን የሚያነሱት ያነጋገርናቸው ባለሙያዎች ህጎቹ ከመውጣታቸው በፊት ግን የሚደረጉ ጥልቅ ውይይቶች ከአዳዲስ ህጎች መውጣት ጋር በተያያዘ የሚነሱ ውዝግቦችና ስጋቶችን ለመቅረፍ ያላቸውን ፋይዳ ደጋግመው ያነሳሉ። በእነዚህ ህጎች ማርቀቅ ሂደት ውስጥ ተሳታፊ የሆኑ ባለሙያዎችን በዚህ ዘገባ ለማካተት ተደጋጋሚ ጥረት አድርገን አልተሳካልንም። ጥረታችን ከሰመረ ሐሳባቸውን በሌሎች ዘገባዎች ለማካተት እንሞክራለን። ሀብታሙ ስዩም ከዋሽንግተን ዲሲ። ሀብታሙ ስዩምን ለዘገባው አመሰግናለሁ። በቀጣዩ ዘገባ ደግሞ በግጭት ምክንያት ትምህርታቸውን ያቋረጡ ህጻናትን ከኩዮቻቸው እኩል የሚያደርገውን ተቋም እንመለከታለን። ደ ሉሚኖስ ፋንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ኢትዮጵያ ውስጥ ከጋምቤላ ክልል ውጪ በሁሉም ክልሎች ይንቀሳቀሳል። ባለፉት ሶስት ዓመታትም ከ300 ሺህ በላይ በግጭት በአየር ንብረት ለውጥና በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ሕፃናት በተፋጠነ የትምህርት መርሃ ግብር አማካይነት ለአንድ ዓመት ያህል አስተምሮ የብቃት ማረጋገጫ ፈተና በመፈተን ከዕድሜ እኩዮቻቸው እኩል ትምህርታቸውን እንዲቀጥሉ ለማድረግ ችሏል። ከዚህ በተጨማሪ በግጭትና በሀገር ውስጥ መፈናቀሎች የተነሳ ለአእምሮ ጠባሳና ለድህረ አደጋ ሰቀቀን የተጋለጡ መምህራንንና ተማሪዎችንም ያግዛል። ኤደን ገረመው የተቋሙን የምስራቅ አፍሪቃ ዳይሬክተር ዶክተር አለማየሁ ኃይሉን እንዲሁም በትግራይ ክልልና በድሬዳዋ ከተማ ያሉ እናቶችን አነጋግራ ተከታዩን አሰናርታለች። ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህጻናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጭ መሆናቸውን አስታውቋል። ዘለመነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህጻናት ያቋረጡ ትን ትምህርት በተፋጠነ የትምህርት ዓመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ በጀመርንበት ዓመት ሌሎች ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች የተፈጥሮና የሰው ሰራሽ አደጋዎች ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩ ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጃ አካሄድ አልነበረውም ይላሉ። አሁን እየተስፋፋ መንግስትም አይ፣ ጠቃሚ ነገር ነው ብሎ እየወሰደው ያለው። በግጭት በተፈጥሮ አደጋ ወይም በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው የመጀመሪያ ጥያቄ። የመጀመሪያ ጥያቄ ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜው ይባክንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭቱ እስከቆየን አዋቂች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ አስር ዓመት ይሞላታል ማለት ነው አይደለ? አስር ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው። በሰባት መጀመር የነበረባት እንግዲህ በሀገራችን ውስጥ በሚሊዮን የሚቆጠሩ ቅድም እንደነገርኩ ሀያ ሚሊዮን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀጥቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ ትምህርት መርሃ ግብር መምህራን አሰልጥናን፣ ሰው መድበን፣ ተማሪ መድበን፣ ግብአት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር። የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ሕመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘሉመነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ። በጣም ለውጥ አግኝታለሁ። በዚህ ትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋትና ከሳትን ይማራል። በጣም እጅግ በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላሟላሁለት በቃ ሲፈልጎ ማስቀራለሁ፣ ሲፈልጎ እልከዋለሁ። በቃ በዛ ችግር ነው የማቋርጠው። አሁን ሰሞኑን ፈትናቸዋለች። ያው ውጤቱን አልሰጠችም እንጂ ተፈትኗል ሰሞኑን እና ጥሩ ውጤት ያመጣን ያለች የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ሕጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ። እንደዚህ ራሱ እኛ በጣም ተደንቃሉ። አነስ ሙሉ ተምሮ እንደዚህ ያለ እውቀት በአንድ ዓመት ወደ ሶስተኛ አልፎ ይሄ እውቀታቸውን ብዝኛ ነው ክለው ይሄ በጣም ማደንቅ ነገር ነው። በጣም ጥሩ ነው። በመላው ኢትዮጵያ ከጋምበላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል። እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ብቻ ከሶስት መቶ ሺህ በላይ ልጆች በዚህ መራ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን ስምንተኛ ክፍል፣ ዘጠነኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱ። እና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያለው አሁን ትምህርት ሚኒስቴር ይሄንን ፖሊሲ ውስጥ ከቶታል። አልበቃ እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ሌሎች ቦታዎች ላይ የሚፈልጉ እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው። የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ሕጻናት ቱራማ የሃይምሮ ጠባሳና እንዲሁም ደግሞ ፒቴስድ የተሰኘው የድረ አደጋ ስቀቅን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ። 2022 ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል አይሆንም እንዳንሽ ልጆቹ ምንድነው የሚባለው በአእምሮ ጎድተዋል፣ ትራውማታይዝድ ሆነዋል። ቤት የላቸው አርሷ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግባቶች ጨመርን ማለት ነው። አንደኛው ትራውማ ሄሊንግ የምንለው መጀመሪያ አጥንተን ማለት ነው። ትራውማ ሌሉ አጥንተን፣ ሁለተኛ ሶሽኤሞሽናል ለርኒንግ የምንለው ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች አሉበት ዚ ውስጥ እሱን ጨምር እንደ ካሪክለም፣ ሶስተኛ የትምህርት ቤት ምገባ ጨምር። ዘሴም ቲንግ አንድ አይነት ነገር ነው። ትግራይ ያለምነው እና የመጀመሪያ ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት ታደረገ። እንዲሁም ግሎባሊ ተደርጓል ተሰራይቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽን። ዚ አልመነስ ፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአይምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ዘለመነስ ፈንድ ከኢትዮጵያ ውጭ በሶሪያ እና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዝግጅቷ እናመሰግናለን። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 ትችላላችሁ። የአሜሪካ ድምፅ ቪኦኤ። ተከበራችሁ አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የቅዳሜ ሐምሌ ስድስት ፕሮግራማችንን ነው። በመቀጠል ደግሞ እንግዱ ወልዴ በሳምንታዊው የሙዚቃ ቃና ፕሮግራሙ እያዝናናችሁ ያመሻል። መልካም ጊዜ። ጤና ስጥልኝ፣ já, እንደምንከረማችሁ። ይህ ሳምንታዊው የሙዚቃ ቃና ነው። እስከ ምሽቱ አራት ሰዓት ሙዚቃዎችን የማጫወትላችሁ እንግዲህ ለእኔ አብራችሁን ያምሽው። ሃውንድ ዶግ ኤልቪስ ፕሬስሊ በቅድሚያ ያዘመችው የብሉስ አቀንቃኟ ቢግ ማማ ቶርንቶን ነበረች። ዘመኑ ቆየት ብሏል በእንደ አውሮፓን አቆጣጠር 1953። ታዲያ እርሷ ስትጫወተው በብሉስ ቅኝት ነበር። አንዳንድ ጥቅማ ጥቅሞችን ለማግኘት ሲል ከሴት ጋር ስለሚውል ወንድ ያወራል። ሃውንድ ዶግ በጥቁር አሜሪካውያን ዘንድ ያለው ትርጉሚያ ነው። ከሶስት ዓመታት በኋላ ኤልቪስ ፕሬስሊ ግጥሙን ቀይር አድርጎ ጉዳዩን ስለ ውሻ ብቻ አድርጎ ዘፈነው። ሊያስተላልፉት የፈለጉትን መልእክት ስላበላሸው የመጀመሪያው ግጥም ጸሐፊዎችና የመጀመሪያዋ ዘፋኝ ባይወዱትም የኤልቪስ ፕሬስሊ አልበም በወቅቱ እንደወጣ 10 ሚሊዮን ቅጂ ተሽጧል። አዳኝ ውሻ ብትሆንም ሁሌ መጨው ነው፣ ሥራ ጥንቸል እንኳ ይዛ አታውቅም፣ የእኔ ወዳጅም አይደለህም እያለ ኤልቪስ ይቀጥላል You ain't nothing but a hand By Elvis Presley Nepper, to <laughs> ግራ ገባኝ በዳንኤል ፍሳዬ በአብዛኛው በጥቁር አሜሪካውያን በሚዘወተረው ብሉዝ ስልት የተጫወተው ነው። ዳንኤል ከተለያዩ ባለሙያዎች ጋር የሰራው ይህ ዘፈን በለንደን እንደተቀናበረ በቪዲዮው ላይ ተመልክተዋል። So, i to go

for the what? got molded in i wanna tell you the Look at what's my garden. I saw you from You can't believe it. Swan at ግራ የሚያጋባ ነገር ነው። ግራ ገባኝ። በዳንኤል ፍሳይ ነበር በመከታተል ላይ ያላችሁት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቀናት ነው። እስከ ምሽቱ አራት ሰዓት የማስተናግዳችሁ እንግዲህ ወሌነኝ አብራችሁን ቆዩ። ቦርን ኢን ደ ዩ ኤስ ኤ ብሩስ ስፕሪንግስቲን ደ ቦስ በሚል ቅጽል ስሙ ይጠራል። ቦርን ኢን ደ ዩ ኤስ ኤ የሚለውን አዝማች ለሚሰማ ሀገርን ስለ መውደድ የተቀነቀነ ሊመስል ይችላል። የግጥሙን ዝርዝር በጥልቀት ያልሰሙ በርካታ አሜሪካውያንም ትርጉሙን ሊስቱት እንደሚችሉ ተነግሯል። በቪየትናም ጦርነት ተሳትፎ የተመለሰ አሜሪካዊ ሕይወቱን እንደገና ለመጀመር የገጠመውን ውስን አማራጭ እና ፈተና ይተርካል። USA ብሩስ Springsteen ደ ቦስ ነበር። ቀና ይቀጥላል። The Closer I Get To You ሮበርታ ፍላክ እና ዳኒ ሃተዌይ ናቸው። ቀረብ ብለው ይበልጥ በተዋወቁ ቁጥር ፍቅር ይዟቸው ጭልጥ እንዳለ እያወሩ ነው። ክሎሰር ጌት ዩ የፍቅር ዜማ ነበር፣ በሮበርታ ፍላክ እና ዳኒ ሃታዌይ ቃና። በመቀጠል አንደር ፕሬሽር በእንግሊዙ ኩዊን ባንድ እና በሌላው እንግሊዛዊ አቀንቃኝ ዴቪድ ቦዊ ነው፣ በ1981 የተለቀቀ ነው። አሜሪካዊው ቨኒላ አይስን ጨምሮ ሌሎችም ዘፋኞች ደግሞ ተጫውተውታል። በዴቪድ ቦዊ እና በኩዊን ባንድ መሪ አባል ፍሬዲ ሜርኩሪ መካከል የተፈጠረው የበላይነት ትግል ለዘፈኑ መፈጠር አስተዋጽኦ እንዳደረገ ይነገራል። ከዛ ባለፈ ግን የዕለት ተዕለት የህይወት ጊዞ ገጠመኞች ስለሚፈጥሩት ጫናና ጭንቀት ያወሳል አንደር ፕሬሸር I'm so አንደር ፕሬሽር ኩዊን ባንድ እና ዴቪድ ቦይ የሰሩት ዜማ ነበር። አሜን ነዋይ ደበበ የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ እናያዝ። እንግዲህ ሁኑልኝ ሰላም። Thank you. Cool. But. I... I can't find my heart, ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ከምሽቱ 3 ሰዓት እስካሁን አራት ሰዓት ሲተላለፍ የቆየው የአማርኛ ፕሮግራም በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ያስተናገድኳችሁ ቆንጂት ታየ ነኝ። ነገ እሁድ በሌላ ፕሮግራም እንገናኛለን። ሰላም፣ በደህና ደሩ።